ስፖርት ጤና ይስጥልኝ አድማጮች፣ እንደምናምሽታችኋል። ሳምንታዊ የስፖርት ጥንቅራችንን ይዘን ቀርበናል። ለዓለም ዋንጫ ማጣሪያ ድንቅ ጨዋታ አከናውነው ውጤት ግን ስላልቀናቸው ዕድሜያቸው ከ17 ዓመት በታች የኢትዮጵያ የሴቶች ብሔራዊ ቡድን አጠር ያለ ዘገባ ይኖረናል። ብቸኛዋ ኢራናዊት የኦሎምፒክ ባለድል ከእንግዲህ ኑሮ በኢራን በቃኝ ብላለች። በሴትነቷ ከኢራን ባለስልጣናት ከፍተኛ በደል እንደደረሰባት የተናገረችው አትሌት ኔዘርላንድ ትገኛለች። የጫካ ሰደድ እሳት በሚለበልባት አውስትራሊያ ታዋቂው የአውስትራሊያ የሜዳ ቴኒስ ፍጻሜ ውድድር ነገ ይጀምራል። የአየሩ ሁኔታ ግን እጅግ አሳሳቢ ነው ተብሏል። ጀርመናዊው የቦሩሲያ ዶርትሙንድ ተጫዋች ማሪዮ ጎይትሰ የእግር ኳስ ቀጣይ እጣ ፈንታው ጥያቄ ውስጥ ገብቷል። ምናልባት ማሪዮን ሊፈልጉት ይችላሉ የተባሉ ሁለት ቡድኖች በቡንደስሊጋውና በእንግሊዝ ፕሪምየር ሊግ ቢኖሩም የዶርትሙንድ ቆይታው ግን ያበቃ ይመስላል። ከተጨማሪ የዝውውር ዜናና ዘገባዎች ጋር አብራችን ቆዩ። እግር ኳስ በእንግሊዝ ፕሪምየር ሊግ ሊቨርፑል በተለመደ ግስጋሴው ቀጥሏል። አንድ ተስተካካይ ጨዋታ እየቀረው የፕሪምየር ሊጉን 61 ነጥብ ይዞ እየመራ ነው። ሊቨርፑል ቅዳሜ ለት ቶትናም ሆትስፐርን አንድ ለ ያሸነፈ ሲሆን ትናንት አስቶን ቪላን የጎልጎተራ ያደረገው ተከታዩ ማንቸስተር ሲቲን በ14 ነጥብ እየመራ ይገኛል። ሊቨርፑል ቀጣዩን ጨዋታ ካሸነፈ ከማንቸስተር ሲቲ ጋር ልዩነቱ 17 ይሆናል ማለት ነው። ማንቸስተር ሲቲ አስቶን ቪላን ስድስት ለ1 ነው የጎል ጠንከር አያደረገውም። ቸልሲ በርንሌይን 3 ለ0፣ ማንቸስተር ዩናይትድ ኖርዊች ሲቲን አራት ለ0 አሸንፏል። ኒውካስል ከቮልቭስ ጋር አንድ እኩል ተለያይቷል። ዋትፎርድ ቦሞስን ትናንት 3 ለ0 ድል አድርጓል። ላይስተር ሲቲ በሳውስ ሃምተን ሁለት ለ አንድ ሲሸነፍ ኤቨርተን ብራይተንን፣ ሼፊልድ ዩናይትድ ዌስትሃምን አንድ ለ0 አሸንፏል። በስድሳ ሰባተኛው ደቂቃ ላይ ማክስ ማየር ላይ በፈጸመው ከባድ ጥፋት ፒየር ኤሚሪክ ኦባሚያንግን በቀይ ካርድ ያጣው አርሰናል ከክሪስታል ፓላስ ጋር ቅዳሜ ዕለት አንድ እኩል ተለያይቶ ነጥብ ጥሏል። አርሰናል 28 ነጥብ ይዞ አስረኛ ደረጃ ላይ ይገኛል። በደረጃ ሰንጠረዡ ላይስተር ሲቲ ሶስተኛ፣ ቼልሲ አራተኛ፣ ማንቸስተር ዩናይትድ አምስተኛ ናቸው። ወደ ዝውውር ዜናዎች ከማለፋችን በፊት ህንድ በምታዘጋጀው የዓለም ዋንጫ ቅድመ ማጣሪያ ኢትዮጵያ በሳምንቱ መጨረሻ ላይ ጨዋታ አድርጋለች። እድሜያቸው ከ17 ዓመት በታች ተጫዋቾች በሚሳተፉበት የዓለም ዋንጫ ማጣሪያ ግጥሚያ የኢትዮጵያ የሴቶች ብሔራዊ የእግር ኳስ ቡድን ከኡጋንዳ አቻው ጋር ቅዳሜ ጥር ሁለት ተጫወቶ 2 ለ0 ተሸንፏል። ቡድኑ በቂ ልምምድና ዝግጅት እንዳላደረገ ቢነገርም ኡጋንዳ ውስጥ ያከናወነው ጨዋታ ግን ድንቅ እንደነበር የኡጋንዳ ቡድን አሰልጣኝ አዩብ ካሊፍ አልሸሸጉም። አዩብ ቡድናቸው የኢትዮጵያ አቻው ላይ ጨዋታው በተጀመረ አራተኛ ደቂቃ ላይ የመጀመሪያውን ግብ በጁሊየት ና ሉኬንግ ቢያስቆጥርም ተፎካካሪው ጠንካራ እንደነበር መስክሯል። የኢትዮጵያ ብሔራዊ ቡድን አሰልጣኝ በበኩላቸውም ቡድናቸውን የዝግጅት ጊዜ ማነስ እንደጎዳው ተናግሯል። የቡድኑ ዋና አሰልጣኝ ሳሙኤል አበራ ለሁለት ሳምንታት ብቻ ተዘጋጅቶ ወደ ውድድር የገባውን ብሔራዊ ቡድን የኢትዮጵያ እግር ኳስ ፌዴሬሽን ለወደፊት በቂ የዝግጅት ጊዜ እንዲሰጥ ከጨዋታው አስቀድመው አሳስበው ነበር። ከሽንፈቱ መልስ አሰልጣኝ ሳሙኤል የሚከተለውም ብሏል። የኛ የውድድር ቀን ለምን እዛ ውድድር ላይ ያሉት የውስጥ ውድድር ስለነበር በቂ የዝግጅት ቀን አለ ብለን ስላሰብን ቱ ሳምንት ሁለትን ሳምንት ሰርተን ነው ወደዚህ ጌም የመጣ ነው ከተረዳ ረዘም ያለ ዝግጅት አድርገን እንጠብቃቸዋለን እንላለን። በዙር ግጥሚያው ከኢትዮጵያና ኡጋንዳ አሸናፊ የሚሆነው ቡድን በማጣሪያው ከታንዛኒያና ቡሩንዲ አሸናፊ ከአንዱ ጋር ይገጥማል። የኢትዮጵያ ከ20 ዓመት በታች የሴቶች ብሔራዊ ቡድንም በመጪው ቅዳሜ ከሜዳ ውጭ የማጣሪያ ጨዋታውን ከቡሩንዲ ጋር ያደርጋል። ብሔራዊ ቡድኑ ተመሳሳይ የዝግጅት ጊዜ ማጠር ችግሮች እንደገጠመው ለማወቅ ተችሏል። በአጠቃላይ የሴቶች እግር ኳስ ኢትዮጵያ ውስጥ ተገቢው ድጋፍ እየተደረገለት አይደለም የሚሉ ቅሬታ ዜናዎች በተደጋጋሚ ይሰማሉ። በሌላ ዜና የኢትዮጵያ እጅ ኳስ ፌዴሬሽን በሳምንቱ መጨረሻ ላይ ስብሰባ ያደረገ ሲሆን የወንዶች ቡድን ቁጥር መጨመሩንና የሴቶች ላይ ትኩረት ሊደረግ እንደሚገባ ገልጧል። ፌዴሬሽኑን ለቀጣዮቹ አራት ዓመታት በፕሬዝዳንትነት እንዲመሩ አዲስ አበባ ውስጥ እሁድ ጥር ሶስት በተደረገ ጠቅላላ ጉባኤ የተመረጡት አቶ ፍትህ ወልደ ሰንበት በስፖርቱ ያለውን የደከመ የሴቶች ተሳትፎ ለማሳደግ በጥረት ላይ እንደሚገኙ ለዶች ቬሌ ዲደብልዩ ተናግሯል። እንደ ቅድም ይሄኛው አራት አመት ቢያንስ አምስት ክለባቶችን እዚህ ላይ መጨመርና የሴቶችን አትሊስት ደግሞ ቅስቀሳ መጀመር ብንችል፣ አምና ላይ ቅስቀሳ ሞክረናል፣ ግን ክልሎች ያው የሚታወቅ ነው ያለው ሁኔታና በዛ ምክንያት የበጀት እጥረቶች ወደዚህ ሊመጡ አልቻሉ። ስለዚህ እነሱን የቅስቀሳ ውድድር አድርገን ለሚቀጥለው አመት ፕሪሚየር ሊግ ለማስጀመር እሱን እንጥራለን ብያል። የበጀት ችግር በስፋት በሚታይበት የእጅ ኳስ ስፖርት የወንዶች ቡድን ቁጥር ባለፉት አራት አመታት ከነበረበት ሶስት ወደ አስራ 2022 ቢያድግም የሴት ቡድኖች አለመቋቋማቸውን አቋቋማቸውን እንደ ድክመት አንስቷል። የሴት ቡድኖች የሚቋቋሙ ከሆነም የውስጥ ሊግ ውድድር በፍጥነት ለመጀመር መታሰቡን አቶ ፍትህ አስረድቷል። በሌሎች ስፖርቶች በተለይም በእግር ኳስ ለሴቶች የሚሰጠው ትኩረት ማነስ በቅርብ ጊዜያት በተደጋጋሚ እየተሰማ ባለበት በአሁኑ ወቅት በእጅ ኳስ ፌዴሬሽን በኩል ተገቢውን ክትትል ለማድረግ መታቀዱን ፕሬዝዳንቱ ጨምረው ጠቅሷል። ለሁለቱም ዘገባዎች መረጃዎቹን ከአዲስ አበባ የላከልን የእግር ኳስ ስፖርት ጋዜጠኛው ኦምና ታደለ ነው። የእግር ኳስ ተጫዋቾች የዝውውር ዜናም እንግሊዝ ፕሪምየር ሊግ የዝውውር መስኮቱ ከመዘጋቱ በፊት የተጫዋቾች ዝውውር ጎላ ብሎ አልታየም። በስፔን ላሊጋ ግን ባርሴሎና የቶትናም አሰልጣኝ የነበሩት አሰልጣኝ ማውሪሲዮ ፖቼቲኖን ለማስመጣት ንግግር እያደረገ ነው ተብሏል። ባርሴሎና ሉዊስ ሱዋሬዝን የሚተካ ተጫዋችም ያስፈልጓል። የባርሴሎናው አጥቂ የ32 ዓመቱ ሉዊስ ሱዋሬዝ በደረሰበት የቀኝ ጉልበት ጉዳት ለሚቀጥሉት አራት ወራት መሰለፍ እንደማይችል ተገልጧል። የፊታችን እሁድ ባርሴሎና ከግራናዳ ጋር በሚያደርገው የሴሪያው ግጥሚያና የሻምፒዮንስ ሊግ ፍልሚያ ሱዋሬዝ አለመኖር ቡድኑን ይጎዷል ተብሏል። ሱዋሬዝ በላሊጋው ባስቆጠራቸው 11 ግቦች እስካሁን ሶስተኛ ኮከብ ግብ አግቢ ነው። የተጫዋቾች የዝውውር መስኮት ከ18 ቀናት በኋላ ከመዘጋቱ በፊት ባርሴሎና ሉዊስ ሱዋሬዝን የሚተካ ተጫዋች ካላስፈረመ ምናልባት ፈረንሳዊው አጥቂ አንቷን ግሪዝማን ተክቶት ሊጫወት ይችላል ተብሏል። ማንቸስተር ዩናይትድ የስፖርቲንግ ሲፒ አማካይ ፖርቹጋላዊ ብሩኖ ፌርናንዴስን ለማስመጣት 65 ሚሊዮን ፓውንድ መመደቡ ተገልጧል። የቤኔፊካው አማካይ ጌድሶን ፌርናንዴስ ደግሞ የሕክምና ምርመራ አድርጎ ቶትናም ሆትስፐርን እስከ ነገ ድረስ ሊቀላቀል ይችላል ሲል ስካይ ስፖርት ዘግቧል። ለዲስ ስፖርት እንደዘገበው ደግሞ አርሰናልና ማንቸስተር ዩናይትድ የዋትፎርዱ ተከላካይ ክርስቲያን ካባሴሌ ላይ አይናቸውን ከጣሉት አራት የፕሪሚየር ሊጉ ቡድኖች ሁለቱ ናቸው ብሏል። ዌስትሃም ዩናይትድ እና ኒውካስልም ተከላካዩን ወደ ቡድናቸው ማስመጣት ይፈልጋሉ። የቶትናሙ አማካይ ክርስቲያን ኤሪክሰን ደግሞ ከጣሊያኑ ኢንተር ሚላን ጋር የአራት ዓመት ተኩል ውል ለመፈረም መስማማቱን የጣሊያ የጣሊያን መገናኛ አውታሮች ዘግቧል። ዴንማርካዊው አማካይ ለመልቀቅ ቶትናሞች 17 ሚሊዮን ፓውንድ መጠየቃቸው ተዘግቧል። የጀርመን ብሔራዊ ቡድንና የቦሩሲያ ዶርትሙንድ አማካይ የ27 ዓመቱ ማሪዮ ጎትሰም በቡድኑ ውሉ ባለመራዘሙ ወደፊት ለየትኛው ቡድን ተሰልፎ እንደሚጫወት ጥያቄ አጭሯል። የዝውውር መስኮቱ ከመዘጋቱ በፊት ምናልባት በአፍላ ወጣትነቱ ወቅት አሰልጣኙ የነበሩት ጀርመናዊው ዮገን ክሎፕ ወደ ሊቨርፑል ሊያመጡት ይችሉ ይሆናል ተብሏል ማሪዮ ጌትሰ በቡንደስሊጋው ሄርታ ቤርሊንም ሊሄድ ይችላል እየተባለ ነው። እንደ ማሪዮ ሁሉ ሄርታ ቤርሊን ጁሊያን ድራክስል፣ ኤሚርቻን እና ና ሞሐመድ ዳውድ ላይ አይኑን ጥሏል። ማሪዮ ጌትሰ እንደ ጎርጎሪዮስ አቆጣጠር በ2014 የዓለም ዋንጫ ፍጻሜ የማሸነፊያዋን ግብ በማስቆጠር ምንጊዜም ይታወሳል። አትሌቲክስ የዓለም አቀፍ የአትሌቲክስ ፌዴሬሽኖች ማህበር አይኤኤኤፍ የቀድሞ ኃላፊ ላሚን ዲያክ የሩሲያ ስፖርተኞች የአደንዛዥ እጽ ቅሌትን ለመሸሸግ በሚሊዮን የሚቆጠሩ ዶላሮችን ተቀብሏል በሚል ዛሬ ፓሪስ ፈረንሳይ ውስጥ ክስ ተከፈተባቸው። የ86 ዓመቱ ሴኔጋላዊ ምንም ጥፋት የለብኝም ብሏል። ላለፉት ሶስት ዓመታት በቤት ውስጥ እስረኛ ሆነው ምርምራ ሲደረግባቸው የቆየው ላሚን ዲያክ ጥፋተኛ ሆነው ከተገኙ የ10 ዓመት እስር ይጠብቃቸዋል። የፍርድ ሂደቱ ከ10 ቀናት በኋላ ይጠናቀቃል። قال تبلوال በሪዮ ኦሎምፒክ ለሀገሯ ብቸኛዋን ሜዳሊያ ያስገኘችው የ21 ዓመቷ ወጣት ኢራናዊት አትሌት ኪሚያ አሊዛዴ ደረሰብኝ ባለችው ጾታ በደልና እንክብካቤ ማጣት የተነሳ ኢራንን እስከ ወዲያኛው ተሰናብታ ኔዘርላንድ መግባቷን አስታውቃለች። ኢራን ውስጥ ተንሰራፍቷል ያለችው ግብዝነት፣ ውሸት፣ ፍትህ እጦትና ቅጣ አልባ አጉል ሙገሳ ሀገሯን ጥላ እንድትሰደድ እንዳስገደዳት ገልጣለች። ልበሽ ያሉኝን ስለብስ አድርግ ያሉኝን ሳደርግ ቆይቻለሁ ያለችው ኢራናዊት በያ ያሉኝን ሳስተጋባ ነበር በማለት እያንዳንዱን አረፍተ ነገር ሳይቀር ባለስልጣናቱ ካሏት ውጭ መናገር አትችል እንደነበረም አክላለች። እንደ እቃ ነው የምንታየው በሚሊዮን የሚቆጠሩ ኢራናውያን በተመሳሳይ ጭቆና ውስጥ ናቸውም ብላለች። ኪሚያ በሪዮ ኦሎምፒክ የቴኳንዶ ፍልሚያ ለሀገሯ የነሐስ ሜዳሊያ በማስገኘት ታሪክ አስመዝግባለች። ወደፊት ለኢራን ፈጽሞ እንደማትሰለፍ የተናገረችው ኢራናዊት አትሌት በቀጣዩ የቶኪዮ ኦሎምፒክ የመወዳደር እቅድ አላት። በምን መልኩ እንደምትሰለፍ ግን ግን አልተገለጠም። የጫካ ሰደድ እሳት ከፍተኛ ጥፋት ባደረሰባት አውስትራሊያ እጅግ የሚጠበቀው የአውስትራሊያ የሜዳ ቴኒስ ፍጻሜ ነገ ይጀምራል። በእሳት ቃጥሎ የተነሳ አየሩ በመበከሉ ውድድሮች በዝግ አዳራሾች ውስጥ ይከናወናሉ ተብሏል። የፎርሙላ አንድ ባለድሉ ሌዊስ ሃሚልተን በዚህ የጫካ ሰደድ እሳት ቃጥሎ ጉዳት ለደረሰባቸው ሰዎች የሚውል ግማሽ ሚሊዮን ዶላር እርዳታ ለማበርከት ቃል መግባቱ ተዘግቧል። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሽነኝ፣ መልካም ጊዜ። ጤና ይስጥልኝ።